Yeah, America, James, radio. we support an african union-led peace process to end the fighting in ethiopia. restore security for all its people. በአፍሪካ ሕብረት የሚመራ የሰላም ሂደትን እንደግፋለን። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ናቸው፣ በሰንብቻውን የተለየ ትኩረት ስቦ በቆየው ሰባሰባተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከተናገሩት የተወሰደ ነው። በሳምንቱ አበይት ክንውኖች መስኮት ሌሎችም አሉ። ሰላም ጤና ስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮቻችን ከቅዳሜ መስከረም 14 2015 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራሙ አቀናባሪ ንጉሥ ታምሬ ነው። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በአፍሪካ ቀንድ ከ9 ሚሊዮን በላይ እንስሳትን የገደለው ድርቅ ከ37 ሚሊዮን በላይ የሚሆኑ ሰዎችን በረሃብ እያሰቃያቸው መሆኑን የእርዳታ ሰጪ ቡድኖች አስታውቀዋል። በተለይ በሶማሊያ ያለው ሁኔታ የከፋ መሆኑንና በዚህ ዓመት ብቻ ከሰባት መቶ በላይ ህጻናት በምግብ እጥረት መሞታቸውም ተገልጿል። ኬር ኢንተርናሽናል የተሰኘው ተቋም ባወጣው መረጃ በኢትዮጵያ ኬንያ፣ እና ሶማሊያ የሚገኙ ከ36 ሚሊዮን በላይ ሰዎች እጅግ አስከፊ ለሆነ የረሃብ አደጋ ተጋልጠዋል። የረሃብ አደጋው በተለይ እናቶችና ህጻናትን የበለጠ ማጥቃቱን የገለጸው የዓለም ምግብ ፕሮግራም በበኩሉ በአሁኑ ወቅት በኬንያ 942 ሺህ ከ5 ዓመት በታች ያሉ ህፃናትና 135 ሺህ ነፍሰ ጡርና የሚያጠቡ እናቶች በከፍተኛ የምግብ እጥረት በሽታ መጠቃታቸውን እንዲሁም አስቸኳይ ሕክምና እንደሚያስፈልጋቸው አመልክቷል። በዚህ ሳምንት በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ስብሰባ ላይ ንግግር ያደረጉት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በዓለም ዙሪያ የተከሰተውን ረሃብ ለመዋጋት 10 ቢሊዮን ዶላር እንደሚሰጡ ቃል ገብተዋል ተጠቅሰዋል። ከዚህ ገንዘብ ምን ያክሉ ለአፍሪካ ቀንድ እንደሚውል ግን አልታወቀም። ደቡብ ሱዳን በጅቡቲ የምትገነባው ወደብ የገበያ ተደራሽነትን ይጨምርልኛል ብላለች። በጅቡቲ ወደብ መገንባት የሚያስችላቸውን መሬት የገዙት የደቡብ ሱዳን ባለስልጣናት ወደቡን ያልተጣራ ነዳጅ ወደ ውጭ ለመላክና የተለያዩ እቃዎችን ለማስገባት እንደሚጠቀሙበት ገልጸዋል። ደቡብ ሱዳን በአሁኑ ወቅት ለውጭ ገበያ የምታቀርበውን ነዳጅ በሱዳን በኩል የምትልክ ሲሆን፣ ኬንያ የሚገኘውን የሞምባሳ ወደብ ደግሞ ወደ ሀገር ውስጥ ለምታስገባቸው ምርቶች ትጠቀማለች። ዩጋንዳና ዲሞክራቲክ ኮንጎም የወደብ እንቅስቃሴያቸውን ወደ ታንዛኒያ ማዞራቸውን በቅርቡ ያስታወቁ ሲሆን ከአፍሪካ ታላላቅ ሀይቅ ሀገሮች መካከል የሞምባሳ ወደብን በብቸኝነት በመጠቀም ሩዋንዳና ብሩንዲ ብቻ ቀርተዋል። ደቡብ ሱዳን ሶስት ነጥብ አምስት ቢሊየን በርሜል የሚሆን የነዳጅ ክምችት እንዳላት የሚገመት ሲሆን ደቡብ ሱዳንን ጨምሮ ሌሎች ሀገራት ፊታቸውን ከኬንያ ወደብ ማዞራቸው በምስራቅ አፍሪካ ማህበረሰብ መካከል መከፋፈል እንዳይፈጥር ስጋት ፈጥሯል። አንዳንድ የኢኮኖሚ ባለሙያዎችም ኬንያ ከዳሬ ሰላምና ጅቡቲ ወደቦች ጋር የገባችው ፉክክር ሀገሪቷን አስቸጋሪ ሁኔታ ውስጥ እንደሚከታት እየገለጹ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከቻይና አቻቸው ዋንጊ ጋር አርብ ዕለት ተገናኝተው በተለይ ውጥረት በሚኖሩበት ወቅት በቤጂንግና በዋሽንግተን መካከል ያለውን ግንኙነት ለመቆጣጠር ክፍት የሆነ የግንኙነት መስመር ሊኖራቸው እንደሚገባ ተወያይተዋል። የሁለቱ ሀገራት ዲፕሎማቶች በኒውዮርክ በተካሄደው ሰባ ሰባተኛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያደረጉትን ስብሰባ ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ ብሊንከን በመላው ታይዋን ሰላምና መረጋጋት መኖሩ ለቀጠናውና ለዓለም ደህንነት እንዲሁም ብልጽግና እጅግ ወሳኝ መሆኑን አጽንኦት ሰጥተው መናገራቸውን ገልጸዋል። በተመሳሳይ ሁኔታ የቻይና የውጭ ጉዳይ ሚኒስትር ባወጣው መግለጫም አሜሪካ በታይዋን ጉዳይ በጣም የተሳሳተና አደገኛ የሆነ መልእክት እያስተላለፈች መሆኑን ገልጾ ታይዋን ለነፃነት የምታደርገው እንቅስቃሴ የበለጠ ከቁጥጥር ውጪ በሆነ ቁጥር ሰላማዊ መፍትሄ ማግኘት የበለጠ አ አዳጋጅ ይሆናል ብሏል። የቻይና የውጭ ጉዳይ ሚኒስትር ዋንጊ የታይዋን ጉዳይ የቻይና የውስጥ ጉዳይ መሆኑን እና ዩናይትድ ስቴትስ ችግሩን ለመፍታት ምን መንገድ መከተል እንዳለብን ጣልቃ የመግባት መብት እንደሌላት መናገራቸውን የቻይና የውጭ ጉዳይ ሚኒስቴር ዛሬ ያወጣው መግለጫ አክሎ ገልጿል። በሊባኖስ ሰሜናዊ ክፍል በሚገኝ ስደተኛ መጠለያ ጣቢያ የሚኖሩ በሺዎች የሚቆጠሩ ፍልስጤማውያን በሶሪያ አቅራቢያ በሰጠመ ጀልባ የሞቱ ስደተኞችን ለማሰብ ጸሎት አካሂደዋል። በሶሪያ የባህር ዳርቻ በምትገኝ ታርተስ የተሰኘች ከተማ ባለ አልባዝል የተሰኘ ሆስፒታል ኃላፊ ዛሬ በሰጡት ቃል በሰጠመው ጀልባ የሞቱት ሰዎች ቁጥር 89 የደረሰ ሲሆን ሌሎች 20 ሰዎች ደግሞ በተቋሙ ሕክምና እየተደረገላቸው መሆኑን ገልጸዋል። የሊባኖስ ጦር በበኩሉ ይህን አደገኛ ጉዞ በማቀነባበር የተጠረጠረውን ግለሰብ መያዙን አስታውቋል። አደጋው የሊባኖስ ሶሪያና ፍልስጤም ስደተኞች የተሻለ ስራና የተረጋጋ ኑሮ ፍለጋ ባህር አቋርጠው አውሮፓ ለመግባት በሚያደርጉት ሙከራ ከፍተኛ ቁጥር ያለው ሰው የሞተበት መሆኑ ተገልጿል። የሊባኖስ ብሔራዊ ገንዘብ ምንዛሬ መጠን የሊባኖስ ብሔራዊ ገንዘብ የምንዛሬ መጠን መውረዱን ተከትሎ በአስር ሺዎች የሚቆጠሩ ሰዎች ስራቸውን ያጡ ሲሆን ሆን ሀገሪቱ አንድ ሚሊየን ከሚጠጉ የሶሪያ ስደተኞች በተጨማሪ በአስር ሺዎች የሚቆጠሩ የፍልስጤም ስደተኞችንም አስጠልላለች። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ መስከረም 14 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ የንጉሡ ታምሬ ነው። ለምሽቱም በርከት ያሉ ቅንብሮች ይዘናል። አብራችሁን ቆዩ። መሰንበቻውን የተለየ ትኩረት ስቦ በቆየው ሰባ ሰባተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከሳምንቱ አበይት ክንውሎች ለዛሬ የሁለቱን ቀናት ውሎች መርጠናል። ከዚያ ከሚገኘው ባልደረባዊ ሀብታሙ ስዩም ጋር ባለፈው ሀሙስና አርብ መልከት ያደረግናቸውን በየተራ እናሰማችሁ። ሀብታሙን በስልኩ መስመር ይዘናል። ሰላም ሀብታሙን እንደምኑ አልክ? በሙሉ ሀላሉላ እንደምን አመሻችሁ አድማጮቻችን። በዛሬው ዕለት ከአፍሪካ ቀንድ አካባቢ የሚገኙ የተለየ ትኩረት የሚሰጣቸው ሶማሊያ የመን እና ሱዳንን የመሳሰሉ አገሮች መሪዎች በመድረኩ ንግግር አሰምተዋል። ምን ትነግረናለህ? እንደው ጎላ ጎላ ያሉ ናቸው የምትላቸው በንግግራቸው የተሰሙ ሀሳቦችን ብታካፍለን። ሀብታሙ እንግዲህ አሉላ አንተም ቀደም ብለህ እንደጠቀስከው የኢትዮጵያ ቅርብ ዶሮ ቤት ሲሆኑ ሶማሊያ ሱዳንና የመን በመሪዎቻቸው አመካኝነት ከተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ንግግር አድርገዋል። በንግግር ቅደም ተከተላቸው ስንመልከት የየመኑ ፕሬዚደንት አመራር ምክር ቤት ፕሬዚደንት ረሺድ መሐመድ ቀድሞ ተናግረዋል። የሳቸው ንግግር ትኩረት በሀገሪቱ ለስምንት ዓመታት የቀጠለው የእርስ በርስ ጦርነት የፈጠረው ጉዳትና የዓለም አቀፍ ማህበረሰብ ሊያደርገው ስለሚገባው ድጋፍ ላይ ያነጣጠረ ነበረ። በንግግራቸው በተደጋጋሚ ከሀገሪቱ ህጋዊ መንግስት ጋር ጦርነት ገብተዋል ያሏቸው የሁቲ አማጽያን ሰዋል። አማጽያኑን ትደግፋለች ባሏት ኢራን ላይ ማዕቀብ እንዲጣል ተይተዋል። ረሃብ፣ ችግር፣ ወጥነት፣ የሚሊሻና የሽብርተኛ ቡድኖች እንቅስቃሴ ሀገሪቱን ለችግር እንደዳረጉ፣ አንዳንዶቹም ድንበር ተሻጋሪ አደጋ እንዳለባቸውም ጠቁሟል። እንግዲህ ረሺድ መሐመድ በንግግራቸው ሀያ ሚሊዮን የመናውያን በምግብ እጥረት፣ አራት ሚሊዮኑ ደግሞ በመፈናቀል እንደተዳረጉ አንስተው የግልም የማህበረሰቡን ድጋፍና ርብርብ እንደሚሻ ጠቅሰዋል። ከእሳቸው በመቀጠል ንግግር ያደረጉት የኢትዮጵያ ሌላኛ ጎረቤት ሶማሊያ መሪ ሀሰን ሼክ መሀመድ ናቸው። እሳቸው ንግግር ዋነኛ ማጠንጠኛ የአየር ንብረት ለውጥ በሀገሪቱ ላይ የፈጠረው ጉዳትና ሽብርተኝነት ናቸው። ከአየር ንብረት ለውጥ ጋር በተገናኘ እንግዲህ ችግሩ ሀሳባዊ ሳይሆን የምርም እየተፈጠረ ያለ መሆኑን በማንሳት ለማንሳት ያክል ለማሳየት በደራሽ ጎርፍና በከባድ ድርቅ ምክንያት ስትቸገር የከረመች ሀገራቸውን በምስክርነት አቅርበዋል። በነገራችን ላይ አሉ ላከሳቸው ቀደም ብሎ የዓለም የምግብ መርሃ ግብር ምግብ ሶማሊያ ውስጥ ባለው ድርቅ ምክንያት በመቶ ሺዎች የሚቆጠሩ ሕዝቦች ረሃብን መጋፈጥ እንደጀመሩ፣ አፋጣኝ ድጋፍ የማይደረግ ከሆነ ከአስር ሺህ ሰዎች መካከል አራት ህጻናት ወይም ደግሞ ሁለት ሁለት አዋቂዎች በየቀኑ ሊሞቱ እንደሚችሉ አስፈልገዋል። እንግዲህ ሀሰን ሼክ መሐመድ ሀገር ቸገስማ ሴዳኛዋና ችግር ብላ ያቀረቡት የአልሸባብ ታጣቂዎችን ጥቃት ነው። የቡድኑ የቅርብ ጊዜ ጥቃቶች ዓለም አቀፍ ምላሽ እንደሚሹም ተናግረዋል። መንግስታቸው ከአፍሪካ ህብረት የሰላም ተልዕኮ ጋር አብሮ እንደሚሰራ ጠቅሰዋል። መሪው ከህዝባቸው ጋር አሸባሪ ያሉትን የአልሸባብ ታጣቂ ቡድን ከተለያዩ ስፍራዎች እየገፉ ለማስወጣት ጥረት እያደረጉ እንደሆነም እንግዲህ ጠቅሰዋል። መሪው ለሚሉ ችግሮች ግን ዓለም አቀፍ ርብርብ እንደሚሻ ያስረገጡበት የሶማሊኛ ምሳሌያዊ አነጋገር ነው። ሰዎቻቸው ምን ብለዋል? በአንድ ሰዓት ፊት ማጠብ አይቻልም ብለዋል። እንግዲህ በሌላ አነጋገር የሁሉም ወገኖች ረገደን ያስፈልጋል ማለቸው ማለታቸው ነው። ለሱዳኑ ጥቂት ተናገር ልለት ሌላ አብዱልፈታል ቡርሃን ናቸው። ተናጋሪ የሱዳን ሽግግር ምክር ቤት ፕሬዚደንት ናቸው። ሀገራቸው ወደ ሲቪል አስተዳደር ለማምራት የምታደርገውን ጥረት ነው ዋን ያነሱ ቀጠናዊ ሰላምና ደህንነት ለማስፈል በጎረቤት ሀገራት ውስጥ ያላቸውን ሚናም አንጥተዋል። የውጭ ብግር በተለይ በእጅጉ ለሀገራቸው ፈታኝ እንደሆነና አራት ሚሊዮን ስደተኞች ያስተናገደች ሀገራቸውም ድጋፍ የምትሻበት ደረጃ ላይ መድረሷን ጠቅሰዋል። እንግዲህ በንግግራቸው ውስጥ የኢትዮጵያን ጉዳይ ነሳ ብግረ የሚጠቅሰን ነበር፣ ከጎረቤት ሀገር ጠብቀን ነበረ። በንግግራቸው ውስጥ ከኢትዮጵያ ጋር የተያያዙ ሀሳቦችን አላነሱም አሉላ። ይህን ይመስላል የኢትዮጵያ ጎረቤት የሆነው ሀገራት መሪዎች ያስተላለፉት ንግግር። ጠቅመ ሚሰርሰቀም መልካም ሀብታሙ የሶስቱን አገራት መሪዎች ንግግር ሰብሰብ ባድርጋ አካፍለህናል። ታዲያ ከዚህ ጠቅላላ ጉባኤ ትዩ በየአመቱ የሚካሄዱ በጣም አስፈላጊ የሆኑ ስብሰባዎች ይኖራሉና በዘንድሮስ ምን ነበር እስካሁን የተከናወነ ካለና ከተከታተልከው እንዲሁ አካፍለህን የመጨረሻው ብናደርግ እንግዲህ አሉላ እንዳልከው ከዋናው ጠቅላላ ጉባኤ ጎን ለጎን የተለያዩ ጉባኤ ውይይቶች፣ ደግሞ ንግግሮች እየተደረጉ ይገኛሉ። እንደ ዋንዱ ለመጥቀስ ያክል በተባበሩት መንግስታት የሰብአዊ ጉዳዮች ቅንጅት በምጻር ኮቻ ከሀገራት ተወካዮች ጋር ተወያይቷል። የምስራቅ አፍሪካ የሰብአዊ ምላሽ ይሰኛል የጉባኤው መፈሪያ። እንግዲህ በዚህ ውይይት ላይ በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ታዬ አስቀስላሴ ትናገሩት ንግግር የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ጉባኤ ኃላፊ ሰማንታ ፓወር ሳይቀሩ በትዊተር ገጻቸው ላይ አጋርተዋል። አምባሳደር ታዬ ምግብ ከመለመል የበለጠ ትልቅ ስቃይ የለም ብለዋል። ንግግራቸው እንግዲህ ሀገራቸው ውስጥ ያለውን ችግር ሲገልጹ ከተራበሰው ምግብ እየወሰድን እዚህ ለተራበሰው የምንሰጥበት ሁኔታ ላይ ደርሰናል ብለዋል። እሳቸው እንግዲህ ሌሎች ተያያዥ ጉዳዮች በተለይ በምስራቅ አፍሪካ በአፍሪካ ቀንድ ላይ የተጋረጠውን ድርቅና ረሀብ አስመልክተው ውይይቶች ተደርገዋል፣ ሀሳቦችም ተንሸራሽረዋል። ከዚህ ጋር በተያያዘ እንደ ማንሳት ካለብን መረሳት የለበት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በትዊተር ገጻቸው ላይ መሰል የረሀብና የድርቅ አደጋ የፈጠረባቸው የተጋረጠባቸው ሀገራትን ለመርዳት ከተደረጉ ርብርቦች መካከል አንዱ የዩክሬንን ጉዳይ አንስተዋል። እርሳቸው ዩክሬን እንግዲህ በታላቅ ችግር ውስጥ ብትገኝም በሩሲያ ወረራ ምክንያት ለኢትዮጵያና ለሶማሊያ ሀምሳ ሺህ ሜትሪክ ቶን እህል ልታቀርብ እንደተሰናዳች ገልጸዋል። አሉላ ሌሎችም በቤቶች መብት፣ በከባይ መብት እንዲሁም በቴክኖሎጂ ሽግግር በአጠቃላይ ደግሞ በምጣኔ ሀብት ጉዳይ ውስጥ ሌሎች ውይይቶች እየተካሄዱ ይገኛሉ። አንዳንዱ በሚኖረው ቀሪ ቀን ውስጥ ለማካፈት እንሞክራለን። ባለፈው ሐሙስ የተካሄደውን የጉባኤውን ውሎ ነበር የተመለከት ነው። አሁን ደግሞ ትላንት አርብ የነበረውን ምልከት ወደምናደርግበት እናመራለን። ሀብታሙ፣ ሰሞኑን ስናደርግ እንደነበረው አንኳር አንኳር ጭብጦችን ታጋራናለ። ከዛሬው የጉባኤው ውሎ ክንውኖች አንዳንዱን ለማንሳት ያህል ሰዓቱ የደረሰ የሚመስለውን በተባበሩት መንግስታት የጸጥታው ምክር ቤት ተገቢ ውክልና ለማግኘት በተደጋጋሚ የሚቀርበውን ጥያቄ ጨምሮ አህጉሪቱን በሚመለከቱ ጉዳዮች ላይ ምን ተነገረ? ምን ትኩረት እንዲሰጠው ተጠየቀ ይሆን? ከሱ ብንጀምረው። አሉላ እንግዲህ ቀደም ብለህ አንተም እንደተቃቀስከው የዘንድሮ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አፍሪካውያን መሪዎች አህጉሩን በሚመለከቱ ጉዳዮች ላይ ከሞላ ጎደል ተመሳሳይ ድምፅ ያሰሙበት ነበረ። እስከ ዛሬ ድረስ ባሉት ቆይታዎች ያሰሟቸው ንግግሮች እንደ ማሳያ መጥቀስ ይቻላል። በዋነኝነት አፍሪካ በጸጥታው ምክር ቤት ውስጥ ቋሚ መቀመጫ እንዲኖራት መጠየቁን ማሳያ ማድረግ እንችላለን። ይህ ጥያቄ በርግጥ ዛሬ የተጀመረ አይደለም። ከአስር ጉባኤዎች በፊት ራሱ የአልጄሪያ የቀድሞ የውጭ ጉዳይ ሚኒስትር ሙራድ ሚሊሲ የጸጥታው ምክር ቤት አሰራር መከለስ፣ የዲሞክራሲ ባህልን መጎናጸፍ፣ አዳዲስ አባላትን ማካተት አለበት ሲሉ ተናግረው ነበረ። ከዚያ በኋላ እንግዲህ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ጨምሮ አፍሪካውያን መሪዎች አምስት ብቻ ቋሚ አባላት ያሉት ጸጥታው ምክር ቤት ስብጥርን የተመለከተ አስተያየት ሰጥተዋል። እነዚህ ሀገራት እንግዲህ አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ እና እንግሊዝ ናቸው። ሌሎቹ በየሁለት አመቱ የሚቀያየሩ አባላት ናቸው። በአሁኑ ጉባኤ ላይ ሁለት መሪዎችን በማሳያነት መጥቀስ እንችላለን። የመጀመሪያው የሴኔጋሉ ማኪሳል ናቸው። እሳቸው የጸጥታው ምክር ቤት የአሁኑ ስብጥር የምንኖርበትን ዓለም አያንጸባርቅም ሲሉ ተደምጠዋል። የአፍሪካን በተሻለ ሁኔታ በጸጥታው ምክር ቤት ልትወከል ይገባል ሲሉም እንግዲህ ጥሪ አቅርበዋል። እሳቸው ሌላው ማሳያችን የሚሆኑት የኬንያው መሪ ዊሊያም ሩቶ ናቸው። እሳቸው አፍሪካን በተመለከተ የሀገራት የትብብር ውሳኔ ሰጪነት ደካማ ነው ሲሉም ተናግረዋል። አፍሪካን በተመለከተ ለመጨረሻ ጊዜ ጠንካራ የሀገራት ስምምነት የነበረው በበርሊኑ ኮንፈረንስ ጊዜ ነው ሲሉም ተችተዋል። እንደምታስታውሰው አሉላ አውሮፓውያን አፍሪካን ለመቀራመጥ የጠሩት ጉባኤ ነው የበርሊኑ ኮንፈረንስ አስራ ስምንት ሰማንያ ዘጠኝ ላይ የአፍሪካን ውክልና በተመለከተ ሀገሬ በጸጥታው ምክር ቤት ውስጥ ጠንካራ የአፍሪካ ድምጽ እንዲገኝ ቁርጠኛ ናት ብለዋል። ምክር ቤቱ መሻሻል ዲሞክራሲያዊ መሆን እንዳለበትም አክለዋል። ቀደም ብለን የጠቀስነውን የአልጄሪያ የውጭ ጉዳይ ሚኒስትር ሙራድ ሚሊሴ ንግግር ያስታወሰ ይመስላል የሳቸው ንግግር። እንግዲህ ዘንድሮው የአፍሪካ መሪዎች ጥሪ ከፀጥታው ምክር ቤት አባላትም ድጋፍ ያገኘ ይመስላል። ቀደም ብለው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከአፍሪካም ከላቲን አሜሪካም ሆነ ከካሪቢያን ሀገራት የፀጥታው ምክር ቤት ቋሚና ጊዜያዊ አባላት እንዲጨመሩ ድጋፍ እንደምታደርግ ሀገራቸው ተናግረዋል። ከዚህ በተጨማሪ የአየር ንብረት ጦስን በተመለከተ ዓለም አቀፉን የምጣኔ ሀብት ልዩነትን በተመለከተ ከሞላ ጎደል ተመሳሳይ ስጋትና የመፍትሄ ጥያቄዎች በአፍሪካውያን መሪዎች ሲስተጋቡ ታይተዋል። እስከዛሬ ባለው ቆይታ አሉላ፣ መልካም። ሀብታሙ እንዳልኩት በእርግጥ ጊዜው የደረሰ ይመስላል። ዓለም እየተስማማበት ነው። ብዙ ጊዜ ሲጠየቅ የቆየ ብዙ የሚያነጋግርም የተለዩ ለውጦችም የሚያመጣ መሆኑን ወደፊት በሚቀርቡ ዘገባዎችም እንመለከታለን። ወደ ሌላ ርዕስ ላሻግር። ሀብታሙ በጊዜ ሽግሽግ ምክንያት የተናጋሪዎች ቀንና ሰዓት ቀደም ብሎ ከተነገረው መለዋወጡን ሰምተናል። ምናልባት በዚያው ምክንያት ሊሆን ይችላል። የኢትዮጵያ መሪዎች በዛሬው እለት ይናገሩ ይሆናል የሚል ግምት ነበረ። ወደ ነገ መሻገሩ ተረድተናል። ማነው ተናጋሪው ኢትዮጵያን ወክሎ? ጋዜጠኛ እጅ የደረሱ ከወዲሁ ልታጋራን የሚችል ሊነሱ ይችላሉ የሚባሉ ጭብጦችም ካሉ ያው አሉላ፣ ቀደም ብለህ እንደጠቀስከው ኢትዮጵያን የወከሉት አመራር ንግግር ያደርጋሉ ተብሎ የተጠበቀው በዛሬው ቀን ነበረ። ግን ትናንት አመሻሹም በወጣው የንግግር ድልድል መሰረት የኢትዮጵያ ተወካይ ነገ በኒውዮርክ አቆጣጠር ማለዳ ላይ ንግግር ያደርጋሉ ተብሎ የሚጠበቀው ተናጋሪው ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መሆናቸውን ነው የመርሃ ግብር መግለጫው የሚያሳየው ንግግራቸው ጥንጠኛ ምን እንደሚመስል እንግዲህ ኦፊስ አላልጥቆማ የለም። ሆኖም ከጠቅላላ ጉባኤው ባህል አንጻር ሀገሪቱን የገጠሙ ችግሮችና ዓለም አቀፍ ማህበረሰብ ርብርብ የሚጠይቁ ጉዳዮችን ያነሳሉ ተብሎ ይጠበቃል። እንደሚታወቀው ኢትዮጵያ በርስ በርስ ጦርነት በድርቅና በሌሎች ችግሮች ስትናጥ በመክረሟ ከእርሷ ጋር የተገናኙ ከእርዚ ጋር የተገናኙ ጉዳቶችንና የመፍትሄ ሀሳቦችን ይጠቁማሉ ተብሎ ይጠበቃል። በነገራችን ላይ አሉላ በነገ ዕለት የግብፅ ተወካይም የውጭ ጉዳይ ሚኒስትሩ ሰመህ ሽኩሪ ናቸው፣ ኢትዮጵያን ተከትለው ንግግር ያደርጋሉ ተብሎ ይጠበቃል። በታላቁ ህዳሴ ግድብ ምሽጥቻ ውስጥ የተነበቁት ሀገራት በነገው ንግግራቸው ይህን ያስተጋቡ እንደሆነ እንግዲህ አብረን የምናየው የምናዳምጥ ይሆናል ማለት ነው። አሉላ ግሮም ብዙ ትኩረት የሚስብ ይመስለኛል። በጠቃቀስካቸው አበይት ምክንያቶች ሳቢያ ለኢትዮጵያውያንም የኢትዮጵያ ውክልና የሚታይበት ነው። የመጨረሻውን ሀሳብ ሀብታሙ፣ ዓለም የወጣቶች እየሆነች ነው። ይበልጡን ደግሞ በአፍሪቃ ወጣቶች ቁጥራቸው ከፍተኛ ደረጃ በደረሰበት ዘመን ይሄ ጉባኤ የአዋቂዎች ብቻ ስብስብ ስለ አዋቂዎች ብቻ የሚነገር ነው ወይስ የወጣቶች ጉዳይም ትኩረት እያገኙ ነው? የወጣቶች ፕሮግራም ማዘጋጅ እንደመሆን ብዙ ቀልብ ሰጥተህ እንደምትከታተለው እገምታለሁ። እሱን የመጨረሻ እናድርገው የምታካፍለን ካለ መልካም አሉላ እንግዲህ የተባበሩት መንግስታት ድርጅት ከዓለም ሕዝብ ግማሹ ከሰላሳ አመት በታች የሆነ ወጣት ነው ሲል ቀደም ብሎ ጠቅሷል። ስለዚህ ዛሬ ላይ የሚነሱት ሀሳቦች በአንድም ሆነ በቀጥታ መንገድ ወጣቶችን መመልከታቸው፣ መንካታቸው አልቀረም። ነገር ግን ወጣቶችን በቀጥታ የሚነኩ ጉዳዮች ውስጥ ተነስተዋል። የመጀመሪያው የትምህርት ጉዳይ ነው። እንዲሁም የትምህርትን ጉዳይ የተመለከተ የተነጠለ ጉባኤ ከሰሞኑ ተደርገዋል። ከመስከረም አስራ ስድስት ከአስራ ዘጠኝ የነበረ ጉባኤ ነው። የትምህርት ሽግግር ጉባኤ የተሰኘ ነበረ። በዚህ ጉባኤ ላይ እንደተነገረው ከሆነ የኮቪድ አስራ ዘጠኝ ቫይረስ በትምህርት ስርዓት ታይቶ የማይታወቅ ጉዳት ማድረሱ ተነግረዋል። የትምህርት ሂደትን ሀያ አመት ነው ወደ ኋላ እንደ ጎተተው የተነገረው። በአለም ላይ ከዘጠና በመቶ በላይ ህጻናት በኮቪድ ምክንያት ከትምህርታቸው ተቆራርጠዋል ተብለዋል። በዚህ ምክንያት በርካታ ተማሪዎች በተለይ ደግሞ በሴቶችና በወጣት ሴቶች ላይ ቋሚ ወይንም ደግሞ ለዘመናት የሚሸጋገር ጠባሳና ተጽዕኖ እንዳሳደረ ተገልጿል። ይሄ የትምህርት ጉባኤ በትምህርት ላይ የተፈጠረውን ዓለም አቀፍ ቀውስ በምን መልኩ መመከት እንደሚገባም ምክክር የቀረበበት ሀሳቦች የተንሸራሸሩበት ነበረም። ፍትሀዊ አካታሽ ጥራት ያለው ትምህርት ሊዳረስባቸው የሚችሉ መላዎችም በተሳታፊዎች ተወስደዋል ተወስተዋል። እንደው ሌሎችም በሴቶች መብት በሰብአዊ መብት እንዲሁም በሌሎች ጉዳዮች ላይም የተደረጉ ስብሰባዎች ምክክሮች ነበሩ። ለማሳያነት ግን ይህንን ጠቅሻለሁ። አሉላ ሀብታሙ፣ አመሰግናለሁ በርከት ባሉት አንኳር አንኳር የውይይት ሀሳቦች በስርቆሽ ከጉባኤ አዳራሽ አስገብተህናል። በመድረኩ የቀረቡትን ዝግጅቶች አሳይተህናል። በመጪዎቹ ቀናትም እንዲሁ እንደምንጋራ ወዲህ ከተመለስክም በኋላ ሰፋ ያለ ዘገባ እንደሚኖርህ ገምታለሁ። በነገ እለት የሚኖረውን ለኢትዮጵያውያን አድማጮች የተለየ ትኩረት የሚሰጠውንም እዳመችነቱ እናስተናግዳለን። እንግዲህ ብዙ ሩጫ ይጠብቀሃልና አሁንም በዚሁ እንሰናበት። አመሰግናለሁ። መልካም ቀን ብታሙ። አመሰግናለሁ አሉላ። መልካም ምሽት አድማጮቻችን። አድማጮች፣ የኢትዮጵያው ተወካይ ምክትል ጠቅላይ ሚኒስትር ደመቀ መኮንን ቀደም ብለን እንደጠቆምነው ዛሬ እንደሚናገሩ በፕሮግራሙ ላይ ሰፍረዋል። ንግግራቸውን ተከታትለን ዝርዝሩን በተከታይ ፕሮግራሞቻችን እናቀርባለን። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በተከታዩ ቅንብር ደግሞ ወደ ትግራይ እንሻገር። ድጋሚ ባገረሸው የሰሜን ኢትዮጵያው ጦርነት ስጋትና ተስፋ መቁረጥ እንዳስከተለባቸው አንዳንድ የመቀሌ ከተማ ነዋሪ የሆኑ ወጣቶችና ተፈናቃዮች ለአሜሪካ ድምፅ አስታወቁ። ይለናል የመቀሌው ዘጋቢያችን ሙልጌታ ጽበሀ የሰላም ዋጋዋ ውድ ነው፣ ሰላም እንሻለን ሲሉ ማስታወቃቸውንም ዘግቧል እንደሚከተለው ያቀርበዋል ለወራት ቆሞ የነበረው ግጭት ዳግም ካገረሸ ወዲህ አስመልክቶም አስተያየት ከሰጡን ወጣቶች አንዱ ከምዕራብ ትግራይ ዳንሻ ተፈናቅሉ መቀሌ ከተማ ተፈናቃዮች ማዕከል የሚገኝ አታክልት ጣዕመ የተባለ ወጣት በጦርነቱ ምክንያት ስራ ዋጥቶ ከሰው እጅ ጠባቂ እንደሆነ ይናገራል። ጦርነቱ ከተጀመረ ያው ከብዙ ወጣ ውረድ ተፈናቅለን እቅያችን ትተን ከዚህ ከመቀሌ ከተማ ጊዜያዊ መጠለያ እንገኛለን። ከጦርነቱ በፊት ራሳችን ችለን ተምረን የራሳችን ስራ ነበረም፣ ደና የሆነ የገቢ ምንጭ ነበረ ነው። ከጦርነቱ በኋላ ግን ያው ከመንግስትም፣ ከዓለም ማህበረሰብ ጠባቂዎች ምናል። በአጠቃላይ ጦርነቱ ቁጥር አንድ የሚበላው ና የሚያጠቃው ለወጣት ነው። ምክንያቱም ወጣት የወጣት ሀይል ሰው ነው ወደ ጦርነቱ የሚገባ ና በወጣት ላይ በጣም ትልቅ የሆነ ተጽዕኖ አለው። ከአሁን በፊት ግጭት ቆሞ ስለ ሰላም እየተወራ በነበረበት ጊዜ ተስፋ አድርገን ነበር ያለ ሲሆን፣ አሁንም ለወጣቶች ህይወትና ቀጣይ ተስፋ መፍትሄው ሰላማዊ ውይይት ሊሆን ይገባል ብሏል። ጦርነቱ ቆም ብሎ ለተወሰኑ ለአምስት ወራት የሚያል የተኩስ አቁም ነበርና ደህና ነበር፣ ተስፋ ነበር። ህዝቡ ወደ ቀየው እንዲመለስ ሰላም እንዲወርድ እርቅ ሰላም እንዲወርድ እንዲታረቁ ታስቦ ነበር፣ ግን አልሆነም። ከጥቂት ሳምንታት በነሐሴ 18 ዳግመኛ ጦርነቱ ተነስቷል። ለወጣት በጣም እንደሚያጠቃና ከባድ ነው እና እርቀ ሰላም ቢወርድ አገራችን ሰላም ቢያደርገው ደስ ይለኛል። የኤርትራ ኃይልም ከትግራይ ሊወጣ ይገባል ሲል ተናግሯል። ተኬን ብርሃነ የተባለች ከሴቲት ሑመራ ተፈናቅላ የመጣች ወጣት በበኩሏል ተመዛቢለ አብ ከተማ መቐለ ምዕቆዊ ይርከብ ባዕለይ ሰሪሐ ባዕለይ ዓርሰይ ዝኽእል ዝነበርኩ ኣብ ተፈናቂ የመጥቼ እዚህ መቐለ ተፈናቃዮች ማእከል እገኛለሁ። ራሴን ሰርቼ ራሴን እችል ነበር። አሁን ግን ከመንግስትና ቤተሰብ እጅ ወድቄ ኣለው። በዲፕሎማ ተመርቄ ስራ ላይ ነበርኩ። በርቀት ዲግሪም እየተማርኩ ነበር። በጦርነቱ ምክንያት አቋርጬ ኣለሁ ነው ያለችው። እሷም ግጭቱ በሰላማዊ ውይይት ሊፈታ ይገባል ብላለች። ካብዚ ውግእ ምንም ዝርከብ ጥቕሚ ስለዘየለን እዚ ውግእ ደው ኢሉ ኩሉ ሰላም ተዚ ፍታሕ ካብኡ ከዚህ ውጊያ የሚገኝ ጥቅም ስለሌለ ይህ ውጊያ ቁሞ በሰላማዊ መንገድ ቢፈታ ሰላም ከሆነ በኋላ ደግሞ እንደነበር ነው በስራችን ተሰማርተን ህይወታችን እንድንለውጥ ነው የምንፈልገው፣ ነው ያለችው። በአዲግራት ዩኒቨርሲቲ አስተማሪ ሆኖ በመቀሌ ዩኒቨርሲቲ የሁለተኛ ዲግሪ ተማሪ የነበረ ከዋኔ ተስፋ እየተባለ በበኩሉም ጦርነቱ ያደረሰበት ተጽዕኖ እንዲህ ያብራራል። የኔ ታርጌት፣ አሁን ያለው ታርጌቴ በቀን አንዴ ለመብራት ብቻ እንዳስብ አድርጎኛል ማለት ነው። ከአሁን በፊት ኖርማል ስራ ላይ እያለሁ አገሪቱ በተረጋጋ ሁኔታ በነበረችበት ጊዜ ማለት ነው። ከጦርነት በፊት በቀን ሶስት በልቼ ስለ መክሰስ ወይም ስለ ጁስ ወር የት ጋ ሄጄ ቡና አልጠጣ የሚል ተጨማሪ ፍላጎት ነበረኝ። አሁን ግን በቀን አንዴ እንዴት አድርጌ መብላት እንዳለብኝ እዛ ድረስ እንደ ወርዳ አድርጎኛል። ኦልሞስት ራሴን ማጥ ቻለው። ከራሴ አልፎ ደግሞ ቤተሰቦቼ ላይ ጫና አድርሰዋል። እኔ ነበርኩ እናቴን ማግዛት ከአስተማሪነት በተጨማሪ ሌላ ሌላ ስራዎችን ሰራ ነበርና እኔ ነበር ማግዛት፣ አይደለም ለእሷ ለራሴም ልሆን አልቻልኩም። ጦርነቱ በወጣቶች ያለው ጉዳት ደግሞ እንዲህ ይገልጸዋል፣ አንድ ትውልድ እንደ ትውልድ እንዲጠፋ ምክንያት እየሆነ ነው ጦርነቱ። አሁን ጦርነት ላይ ያለው በሁለቱም ሳይድ ያለው ተዋጊ ኃይል ወጣት ነው አብዛኛው። ይህንን ወጣት የሆነ ተስፋ ነበረው። በራሱ የፈጠረው ተስፋ እና በሀገሪቱ የተጣለበት ተስፋ ነበር። ይህንን ተስፋ ጠፍቶ የእሳት እራት እየሆነ ነው። መስዋዕትነት አለ፣ በየትኛው ነው ብዙ፣ በየትኛው ነው ጥቂት መስዋዕትነት። እሱ እንዳለ ሆኖ ትውልድ እንደ ትውልድ እየጠፋ ነው። ኖሮ እንዳልኖረ እየሆነ ነው ማለት ተፈጥሮ እንዳልተፈጠረ በምን ምክንያት በጦርነቱ ምክንያት ማለት ነው። ይሄ ጦርነት ወጣቶች ላይ እያደረሰው ያለው ጉዳት እንዲህ እንዲህ ነው ተብሎ የሚገለጽ አይደለም። ከዋኔ በሰጠው አስተያየት መፍትሄው ሰላም ብቻ ነው ብሏል። መጥፈውና ጥሩን አይተነዋል። አሁን አንድ አማራጭ ብቻ ነው ያለ ትውልድ እንደ እንደ ትውልድ እንዲቀጥል፣ ሰውም ሰው ሆኖ የፈለገውን ነገር በልቶ ጠጥቶ ተረጋግቶ ወደ ስራውን ሄዶ ወደ ቤቱ በሰላም እንዲመለስ አንድ አማራጭ ብቻ ነው ያለን። እሱም ሰላም ነው ብዬ ነው ማስበው። እንደ እኔ ሰላም የመጨረሻው የመጨረሻውም የመጀመሪያውም አማራጭ መሆን አለበት ብዬ ነው ማስበው። ሌላው እንደ አማራጭ አልወስዶም። ጦርነት ትውልድ እንደ ትውልድ እንዲጠፋ እያደረገ ነው። ስፔሻሊ ወጣቶች ላይ ትልቅ ጫና። አንተ የአገር ተረካቢ ነህ ብለ አደራ ስትሰጠው አገሪቷ እንድታድግ እንጂ ወደ አዘቅት እንድትገባ አይደለም። እና ወደ ሰላም መግባት አለበት ብዬ ነው ማስበው። ለአሜሪካ ድምፅ ሙልጌታ አጽብሃም መቐለም። ሙልጌታን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ጉዞ ወደ ጨረቃ የዩናይትድ ስቴትስ የህዋ ምርምር ጉዞ ጨረቃ ላይ ሰው ማሳረፍ ከቻለ እንሁ ከአምሳ ዓመታት በላይ ሆኖታል። ላለፉት አምሳ ዓመታትም ወደ ጨረቃ ተመልሶ መሄድ አልተቻለም ወይም አልተፈለገም። ከአምሳ ዓመታት በኋላ ዛሬ ምን እየተሠራ ይሆን? በቀጣዩ ሳይንስና ቴክኖሎጂ ቅኝት በፈቃዱ ወረዳ በጉዳዩ ላይ ማብራሪያ የሚሰጡ የህዋ ሳይንስ ባለሙያ እንግዳ ይዞልን ቀርቧል። የዩናይትድ ስቴትስ የህዋ ምርምር ተቋም ናሳ ከ50 ዓመታት ቆይታ በኋላ ወደ ጨረቃ ሰው ለመላክ ዝግጅት ላይ ይገኛል። ከ50 ዓመታት በፊት የነበረው የአፖሎ ተልኮ ነው። ስድስት አፖሎዎች ሄደዋል። ለምን 50 ዓመት ቆየ የሚለው ጥያቄ ሰፊ ትንታኔን የሚፈልግ ጉዳይ ነው። በአጭሩ ግን የአፖሎ ተልኮ የአጭር ጊዜ ይቅል ነበረ። ቴክኖሎጂውም ለዛው ለአጭር ጊዜ የተዘጋጀ ነበር። ዋናው ግን የዩናይትድ ስቴትስ መንግስት የጠፈር ምርምር ስራ ለመሬት ቅርብ በሆኑ ቦታዎች ላይ ትኩረት እንዲደረግ በመፈለጉ ገንዘቡን የሚፈቅደው ኮንግረስ ለረጅም ርቀት ምርምሮችና ጉዞዎች ባጀት መያዝ አልፈለገም። ቀስ ተብሎ ከቅርብ ወደ ሩቅ መሄድ ያስፈልጋል ተብሎ የጨረቃ ጉዞ ተገታ። አሁን ግን ጊዜው ፈቀደ እና የጨረቃ ጉዞ ተጀምሯል። የአሁኑ ተልኮ አርተምስ ይባላል። ይሄኛው ተልኮም እንደ አፖሎ ሁሉ የተለያዩ ደረጃዎች አሉት። አርተምስ አንድ፣ ሁለት፣ ሶስት እያለ የሚቀጥል ነው። የአርተምስ አንድ መንኮራኩር ባለፈው ነሐሴ ይወነጨፋል ተብሎ ብቁ ሳይሆን በመቅረቱ ጊዜው ተራዘመ። አሁን ለሴፕተምበር 27 ወይም ለመስከረም 17 ቀን ቀጠሮ ተይዟል። የመስቀለት መሆኑ ነው። ካልሆነም ኦክቶበር 2 ወይም መስከረም 22 ይሆናል ተብሏል። ጉዞው ከእቅዱ ለምን ተጓተተ? የአርተምስ አንድ ተልእኮ ምንድን ነው? ለሚሉና ሌሎች ተመሳሳይ ጥያቄዎች እንግዳ ጋብዘናል። እንግዳችን ዶክተር ጥላ የታደሰ በናሳ ጆንሰን የጠፈር ማዕከል የህዋ አየር ንብረት ተመራማሪ ሳይንቲስት ናቸው። የአርተምስ አንድ ተልእኮ ምንድን ነው ከሚለው እንነሳለን። አርጠሚስ ራሱ ፕሮግራሙ ራሱ በተለየ አርጠሚስ የመጀመሪያው የሙከራ ስራ ነው። ሙከራ ነው። ሙሉ ሙሉን ሚሽኑ ራሱ ቴስት ሚሽን ነው። ቴስት ሚሽን ከመሆኑ የተነሳ ለምሳሌ ኦራየን ቬክል አለ። ኦራየን በክሉ የሰዎች የሂውማን ሞጁል ክሩ ሞጁል እንለዋለን። ሰዎች የሚቀመጡበት ክፍል ነው ይሄ ክፍል በአፖሎ ዘመን የነበረን የሂመን ሞጁል በጣም የተለየ ነው። ሃሃ በጣም ሃይሊ ኮምፒተራይዝድ የሆነ ነው። እንደገና ደግሞ ከግራውንድ ሲስተም ጋር በጣም የሚገናኝባቸው ብዙ ነገሮች አሉ። እነኚህ ነገሮች ሁሉ በአብዛኛውስ አውቶማቲክ ናቸው። በቃ ራሳቸውም በራሳቸው አጀስት የሚያደርጉ ናቸው እና ብዙ ነገር የተሰራበት ነው። አርጠሚስ ከሳተላይቱ ጀምሮ፣ ከሮኬቱ ጀምሮ፣ ከኤስኤልስ ጀምሮ። ኤስኤልስ ማለት ስፔስ ላውንች ሲስተም ነው። በጣም ግዙፍ ሮኬት ነው። ይሄ ሮኬትም መጀመሪያ ሳተን ከነበረን የአፖሎ ዘመን የነበረን ሳተላይት ሮኬት የተለየ ነው። እንግዲህ አሁን ሲስተሙን ለመሞከር ነው። የመጀመሪያው የመጀመሪያው አቴምት አቴምት ነው የምንለው አቴምት ሙከራ ማለት ነው ሙከራዎች ሙከራ እስከሆነ ድረስ የሙከራ ዊንዶዎች ይሰራሉ፣ ክፍተቶች ይሰሩና እና በዚህም ቀን ይሄን ያህል ደቂቃ እንጠብቀዋለን፣ ይህን ሰዓት ያህል እንጠብቀዋለን። በዛው ሲስተሙ የተፈለገውን የሚያስፈልገውን ለጉዞ የሚያስፈልገውን ኃይልና ጉልበት ካላቀዳጀ ስክራምብል ይሉታል። በቃ ፉርሽ እንዲሆን ወይም ደግሞ ያደርጉታል ሙከራ አካል ስለሆነ ይሄ ይቀጥላል። አሁንም በሚቀጥለው ሙከራው ሙከራ እስከሆነ ድረስ አንድ ብልሽ አንድ ነገር ሊገኝ ይችላል፣ ፊክስ ይደረጋል። በአሁኑ እንግዲህ ኤስኤልኤስ አራት ኢንጂኖች አሉት፣ አራት በጣም ግዙፍ የሆኑ ኢንጂኖች አሉት፣ ሞተሮች አሉት። እነ ሞተሮች በጣም ግዙፍ ናቸው እና ሪፕሊካው እዚህ ጆንሰን ስፔስ ሴንተር ይገኛል። በጣም ትልቆች ናቸው። እንደገና ደግሞ ሁለት በግራና በቀኝ ያሉ ቡስተርስ አሉ። በጣም ሂውጅ የሆኑ ቡስተርስ ናቸው። ከእንጂኑ ቡስተሮቹ የመጀመሪያዎቹን ጥቂት ጉዞዎች ቡስተሮቹ ናቸው ይዘው የሚሄዱት። ሁለት ደቂቃዎች ሁለት ደቂቃ ተከትለው ሄዱና ይገነጠላሉ። ሶሊድ ቡስተርስ ናቸው። እንግዲህ ሁለቱ ሶሊድ ቡስተርስ ወደ በአጠቃላይ አስራ አራት ሚሊየን ኒውተን ፎርስ ነው ሀይል ነው የሚሰጡት ለሮኬቱ አንድ ላይ ለማንሳት እና ከኢንጂኑ አንደኛው በትክክል የተፈለገበትን የፕሬዥር ወይም ደግሞ ግፊት እያሳየ አይደለም። ያም ደግሞ ሃይድሮጂን ደግሞ በፓዱ ላውንችን ፓዱ ላይ እና ሮኬቱን የሚያገናኝ ቫልቮች አሉ። እነኛ ችግር ስለተፈጠረባቸው ነው። እነሱን እንግዲህ ኦልሬዲ ቬይክሉ ወደ ቬይክል አሰምብሊ ቢልዲንግ ተመልሶ ያንን ቼክ ተደርጎ አሁን ወደ ፓዱ ገብቶ ወደ ላውንች ወደሚደረግበት ሳይት ኦልሬዲ ሄዷል። የአርተምስ አንድ ጉዞ ሰብተምበር 27 ወይም ኦክቶበር ሁለት ላለመሳካቱስ ምን ማስተማመኛ አለ? እንግዲህ ሙከራ እስከመሆነ ድረስ አብዛኛውን ነገር ክሊል አድርጎ አልፏል። በተለይ የሃይድሮጂኑ ችግር ነው። ሃይድሮጂን እንግዲህ ሃይድሮጂን ቡስተርስ በሃይድሮጂን ፊውል በአብዛኛው ችግር አለበት። ምክንያቱም ሃይድሮጂን በጣም በዚህ በምናውቃቸው ንጥረ ነገሮች ውስጥ ወይም ደግሞ ባለ ነው በዚህ በአጽናፈ ዓለም ውስጥ በጣም የመጨረሻው ኤሌመንት ሃይድሮጂን ነው። ሃይድሮጂንን ማኔጅ ማድረግ በጣም ከባድ ነው። ምክንያቱም ሃይድሮጂን ወደ ነጋቲቭ አራት መቶ ዲግሪ ነው ማቀዝቀዝ ያለብን። እንደገና ያንን ስታደርግ ያንን ቴምፕሬቸር ለማውረድ ሌሎ አብረውት የያዙት ኮንቴይነሮቹም ራሳቸው አፌክትድ ይሆናሉ እና ያ ቴምፕሬቸር ብዙንም ቴክኒካል ፓርቱንም ሊያፋልስ ይችላል እና ይሄ ሁሉ እንትን ተደርጎ ነው ታይቶ ነው ጉዞ የሚደረገው። እና ሆፕፉሊ የአሁኑ ይሳካል ብዬ ጠብቃለሁ። አርተምስ አንድ ጨረቃ ላይ ያርፋል። ዶክተር ጥላዬ መልሳላቸው። ምንድነው የሚያደርገው አርተምስ አሁን ከምድር እንደተተኮሰ አንድ የምድርን ይዞር እና ከምድር ወጥቶ ወደ ትራንስሉናር ኢንጀክሽን እንለዋለን። ትራንስሉናር ኢንጀክሽን ማለት ከምድር ኦርቢት ወጥቶ ወደ ጨረቃ ኦርቢት ይገባል። ወደ ጨረቃ ኦርቢት ከገባ በኋላ ጨረቃን ዞሮ ተመልሶ ይመጣል፣ አያርፍም ማለት ነው። እንግዲህ ጨረቃን ሲዞር ወደ አጠቃላይ ሚሽኑ አርባ ሁለት ቀኖችን ይቆያል ተብሎ ነው የሚገመተው። ከሀያ ስድስት እስከ አርባ ሁለት ነው ቀኖች ውስጥ የተደረጉት፣ ምክንያቱም እንደ ሁኔታው ደብል ሉፕ የሚያስፈልግ ከሆነ እንደገና ጨረቃን ይዞራል። ጨረቃን ደግሞ በጣም በከፍተኛ ርቀት ከጨረቃ በጀርባው በጣም በከፍተኛ ርቀት የሰው ልጅ እስካሁን ድረስ በዛ ሄዶ አያውቅም፣ ወይ መሳሪያዎቹ ሁሉ አያውቅም። በዛ ከፍተኛ ርቀት ላይም ጨረቃን ተሽከርክሮ ነው ወደ ምድር የሚመለሰው። የአርጤሚስ ሚሽን ዋናው ዓላማው ሲስተሙን ለመለካት ነው። እንደተባለው አርተምስ አንድ ጨረቃ ላይ አያርፍም። በስልሳ ሁለት ማይል ርቀት ላይ አንጃቦ ይመለሳል። ከዚህ ተልእኮ ጋር በመጠናቸው ጥቃቅን የሆኑ ግን በርካታ የምርምር ስራዎችን የሚሰሩ መሳሪያዎች አብረው ይላካሉ። መሳሪያዎች ብቻ አይደሉም፣ ሶስት ምስለ ሰው ወይም አሻንጉሊቶችም ይሄዳሉ። አንድ ወንድና ሁለት ሴቶች ምን ይሰራሉ? ሶስት አሻንጉሊቶች በኦራዮን ውስጥ አሉ። ኦራያን ቬይክል ውስጥ የኮማንዲንግ ኮማንዲንግ ወንበር ላይ ወይም ደግሞ ኮማንደሩ ወይም ደግሞ የበረራ አዛጁ የሚቀመጥበት ወንበር ላይ የሚቀመጥ አሻንጉሊት አለ። የአሻንጉሊት የተለያዩ ቫይብሬሽን ቴስት ቬስቶችን ያደርጋል። ለምሳሌ በፍንዳታው ሰዓት ይሁን ከምድር ሲነሳ እንደገና ደግሞ በተለያዩ ኦርቢታል ኢንሰርሽኖች በተለያዩ እንትኖች ሰዓት ላይ የሚኖረውን ቫይብሬሽን የሚለካ መሳሪያዎችን ለብሶ ነው አንደኛው ሮቦት የሚሄደው ምንድን ነው አሻንጉሊት የሚሄደው ማንክንስ እንላቸዋለን። ሁለት ደግሞ ጾታቸው በሴት የተሰሩ በሴት መልክ የተሰሩ ማለትም ብረስ ጡት ያላቸው ማለት ነው የተሰሩ ሁለት አሻንጉሊቶች አሉ። ስማቸው ዞራ እና ሄልጋ ይባላሉ። እነኚህ ሁለቱ ሁለቱም ቬስት ያደርጋሉ። አስትሮራድ ቬስት ይባላል። ይሄ ቬስት ራዲሽንን የሚለካ ነው። አንደኛውዋ ያለ ቬስት ነው የምትቀመጠው። አንደኛዋ ቬስቱን ታደርጋለች። እንደገና ደግሞ እያንዳንዱ ሰውነታቸው ውስጥ ሴንስቲቭ የሆኑ ኦርጋኖቻቸው ውስጥ ዶሲሜተሮች ተቀምጠዋል። ዶሲሜተርስ ማለት ራዲሽን የሚለኩ መሳሪያዎች ናቸው። ስለዚህ ህልጋ ምን ያህል አግኝታለች፣ ያችኛዋ ምን ያህል አላገኘችም፣ ያችኛዋ የኢንቨስት ስለለበሰች የሚለውና ቬስቱ ምን ያህል ራዲሽንን ሊከላከል የሚችለው የሚለውንም ኤክስፐሪመንት ወይም ደግሞ ሙከራ ይሰራ ብዙ አይነት ተመሳሳይ ሙከራዎች የሚደረጉበት ምሽን ነው። አርተምስ አንድ በጣም ትልቅ ምሽን ነው። አርተምስ አንድ የሙከራ በረራ ካበቃ በኋላ የአርተምስ ሁለት ይቀጥላል። ሁለተኛው ተልእኮ ሰው ወይንም አስትሮኖት ይዞ ይሄዳል። አራት አስትሮኖቶች ጨረቃ ላይ አንዣበው ይመለሳሉ፣ አይወርዱም። የሁለተኛው ተልእኮ ከተሳካ በኋላ አርተምስ ሶስት ይቀጥላል። ይሄኛው አስትሮኖቶችን ይዞ ይሄዳል። ሁለቱ አስትሮኖቶች መንኮራኮሩ ላይ ሲቆዩ፣ ሁለቱ ግን ወርደው ለዘጠኝ ቀናት ጨረቃ ላይ ቆይተው ያገኙትን ይዘው ወደ መሬት ይመለሳሉ። ከአራቱ አስትሮኖቶች አንደኛው ጥቁር ወይም ጥቁር ሴት መሆን እንደሚችል ይገመታል። ይህም ነጭ ያልሆነ ሰው ጨረቃ ላይ ሲያርፍ በታሪክ ውስጥ አዲስ ምዕራፍ ይሆናል። ሩቅ አይደለም፣ ከሶስት እስከ አራት ዓመታት ቢወስድ ነው። ሁላችንንም እዛ ደርሰን ለማየት ያብቃል። ዶክተር ጥላይን በእናንተ ስም እናመሰግናለን። በፍቃዱንና እንግዳውን ዶክተር ጥላሁን ታድሰን እናመሰግናለን። አድማጮች፣ እዚህ ግድም በተከታዩ ሙዚቃ ዘና እንላለን። ሚካኤል በላይነህ ነው ስውድሽ እያለ የሚጫወትልን። የሰማይ መሬቱ የባህር ስፋቱ እንደ አለም ዳርቻ እንደ ርግቱ I know umbhane, swati, swati, wati, wati yes, sir, my maritu, ye shine by night the dark may yield sweet with the clay, with the I you

ሚካኤል በላይነህን ለግሩም ስልቱ ላመስግንና ወደ ተከታዩ ዝግጅት ልውሰዳችሁ። ከአንድ ባህላዊ ጨዋታ ጋር ያስተዋውቀናል። ጎቤና ሽኖዬ የጭጋጋማው ክረምት ወራት አልፎ የጸደይ ወቅት መግባቱን ተከትሎ የሚከወን የልጃገረዶችና የወጣት ወንዶች ባህላዊ ጨዋታ ነው። ይህ ባህላዊ ጭፈራ በኦሮሚያ ክልል በተለያዩ አካባቢዎች እንደሚዘወተርም ተጠቁሟል። ወጣቶች ይህን ጨዋታ የሚጫወቱት በየቤቱና በየመንገዱ ቡድን በቡድን በመሆን አንድ ላይ ተሰባስበው ሲሆን የመተጫጫ መድረክ እንደሆነም ያነጋገርናቸው ወጣቶች ያስረዳሉ። ይህ ባህላዊ ጨዋታ የአዲስ መንፈስና የተስፋ ተምሳሌ ተደርጎም እንደሚታወቅ ወጣቶቹ ይገልጻሉ። ፀሐይ ዳም ጠውናት ያሰናዳችሁ እንደሚከተለው ይቀርባል። በኦሮሚያ ክልል በተለያዩ አካባቢዎች እንዲህ የመስከረም ወር ስጠባ ጎቤና ሽኖ የጨዋታን በየጎዳናው በወጣት ወንዶችና ልጃገረዶች መመልከት የተለመደ ነው። የጫዋታው ዓላማ ክረምት አልፎ የጸደይ ወቅት መምጣቱን ማብሰሪያ ለወራት ተነፋፍቀው በስራ ተጠምደው ያሳለፉ ወጣቶች መስከረም ስጠባ የምስራች የሚያበስሩበት ጨዋታ መሆኑን ወጣቶች ይናገራሉ። ወጣት ብሩክ ግርማ ይህ እየተረሳ የመጣውን የጎቤና ሽኖዬ ጫወታ ዳግም እንዲያንሰራራ ለማድረግ በአዲስ አበባና በዙሪያው አካባቢ በየዓመቱ ወጣቶችን በማሰባሰብ ባህሉን እያስተዋወቀ ይገኛል። ወጣቱ የዚህን ጫወታ ታሪካዊ ዳራ ሲገልጽ የኦሮሞ ማህበረሰብ በውስጡ ከፈጠራቸው በገዳው ስርዓት ውስጥ ከፈጠራቸው ሴቶች አሉ፣ ዘመንን የሚቀበልበት ስርዓት። ይህ የዘመን መለወጫ ስርዓት ደግሞ በአብዛኛው ትኩረቱን የሚያደርገው ወጣቶች ላይ የዚህ መነሻው ደግሞ የዘመን መለወጫ ማለት ዘመን የሚለወጥበት ጊዜ የሚለወጥበት አውድ በዚህ አውድ ውስጥ ተፈጥሮ ራሱን የሚቀይርበት ጊዜ ነው። ፍጡራን ደግሞ ተፈጥሮን የሚያመሰግኑበት ከክረምቱ ወደ በጋው የሚሸጋገርበት የተስፋ ጊዜ ስለሆነ ይህን የተስፋ ጊዜ ተስፈኛ በሆኑ ወጣቶች በየቤቱ የዞሩ የዘመን መለወጥን የሚያበስሩበት ባህላዊ ጫዋታ ነው። ማለት ወጣት ሰላም መስፍን በየአመቱ በየአካባቢያቸው ከጓደኞቿ ጋር ተሰባስበው ሽኖዬን እንደሚጫወቱ ገልጻለች። እንቁጣጣሽ የሚሄደው ልጃገረድ ነው። እንቁጣጣሽ በየአመቱ አንዴ የሚመጣ ባህል ነው እና ልጃገረዶች ናቸው የሚሄዱት በብዛት። እና እንቁጣጣሽ ማለት ደስ ይላል። ሁላችንም ተሰብስበን በአመት አንዴ የምናሳልፍበት ነው። ዛሬ ደግሞ መዝጊያ ነው የምንጨፍረው። በአቅሜ ላይ ነው የምንጀምረው። መዝጊያ ነው ከአስራ አምስት ቀንም ሊሆን ይችላል፣ ግን እንደ ሰው ይለያያል። ግሩፕም፣ በስራም በተለያየ ምክንያት ነው የምንሄደው። ሰው ጋር ስንሄድ እዘን የምንሄደው በእጅ የሚያዛለ ቄጠማ እና ብርም ይሰጣል። ምግብም ይሰጣል፣ ዳቦ። በየቤቱ የተለያየ ነገር ነው በባህላቸው የሚገልጽላ የሚገልጹላ። እስቲ ስትሄዱ ሲጨፍሩ ምን ብላችሁ የሚጨፍሩት? ኖዬ ያሺኖየ ካሜ ያ መስተሎዬ ቤንጉኒ ቡቂፋ ቤንጉኒ ቡቂፋን ጉዳያ ሄዱሜቲቲኖ ጉዲፋን ሰያና ያሰያና ዳደባከራያና ወጣት ፈልመታ ደረጄ ከቢሾፍቱ ከተማ በባህላዊ ጭፈራው ላይ ለመሳተፍ አዲስ አበባ ተገኝቷል። አርጋ ጎቤ ከነ የጋ አኩመ እርጋሲሰኒ ረጫላ ከንከበጁ ቄሮ ፊቀሬ ንኔ ንሩ ጎቤን እንደምትመለከችው በአብዛኛው የሚያከብሩት ወጣቶች ናቸው። ወንዶችም ሴቶችም ቄሮና ቀሬ ናቸው የሚያከብሩት፣ ማለትም ያላገቡ ማለት ነው። ይህ ጨዋታ ክረምት አልፎ መስከረም ሲጠባ ነው የሚጀመረው። ይህ ባህል በማል እየጠፋ እየተረሳ ነበር ነገር ግን አሁን ወጣቶች ተሰባስበን ባህሉን ለማስቀጠል ለማሳደግም እየሰራን ነን። በጣም ግሩም ባህል ነው። የተስፋ የአዲስ ዓመት የምስራች ማብሰሪያ ባህል ነው። በጣም ደስ ይላል። ይህ የጸደይ ወቅት ስገባ በደስታ በተስፋ ለመቀበል የሚደረጉ የባህላዊ ጫዎታዎች እንዲሁም ክንዋኔዎች በሀገር አቀፍ ደረጃ ተሰባስበው ኢትዮጵያን መግለጽ ከሚችሉ ከማይዳሰሱ ቅርጾች መካከል አንዱ እንዲሆን መስራት ይገባል፣ ስል ወጣት ብሮክ ይናገራል። ሊናገርልን የሚችሉ እንደዚህ አይነት ሀብቶች እስካሉ ድረስ የሌሎች ወንድም ህዝቦችንም የዘመን መለወጫ ሴቶች ቀላቅለን በሀገር አቀፍ ደረጃ ዓለም ሊናገርልን የሚችል አንድ የዘመን መልጎጫ ስርዓትን ማስቀመጥ ነው የዚህ ካርኒቫል ዋነኛና ትልቁ ዓላማ። ሌላው ይህ ካርኒቫል በአገር አቀፍ ደረጃ ሲከበር አንዱ የቱሪስት መስህብ እንዲሆንና በዩኔስኮ እንዲመሰገብ ጥረት ማድረግ ነው። ሀገራችን ኢትዮጵያ ካሏት በዓሎች ይህንን ገጸበረከት ተጠቅማ በሀገር አቀፍ ደረጃ ይህንን ነገር ልንጠቀምበትና አንድ የቱሪስት መስህብ አድርገን በአገር ደረጃ ልንጠቀም የሚገባንን ጥቅም መጠቀም ይኖርበታል። ከዚህ ውጭ ወጣቶች ባህልና ሴታቸውን መሰረት አድርገው የሚገናኙበት ሀገር አቀፍ መድረክ ያስፈልገናል። ይህ ማለት ፖለቲካን መሰረት ያላደረገ ባህልና ማንነት ብቻ መሰረት ያደረገ ኢትዮጵያውያን ወንድሞች የሚገናኙበት፣ ኢትዮጵያውያን ወጣቶች የሚገናኙበት ትልቅ መድረክ እንዲሆን ይፈልጋል። የትኛውም ብሄር ዘንድ ዘመን የሚለወጥበት የራሱ ሴትና ባህል አለ። በዚህ ባህል አውጫውታ ላይ ወጣቶች የወደፊት የትዳር አጋራቸውን የሚያጩበት መድረክ መሆኑንም ነው ወጣቶች የገለጹት። ይህ ባህላዊ ጨዋታ ከጳጉሜ እስከ መስከረም ወር መጨረሻ በወጣቶች የሚከናወን ነው። ከዚህ በፊት በኦሮሚያ ክልል ገጠራማ በሆኑ በሁሉም አካባቢዎች በስፋት ይካሄድ የነበረው፣ አሁን አሁን ግን አዲስ አበባን ጨምሮ በሌሎች የክልል ከተሞችም እየታየ ይገኛል። ይህ የሚከናወነው ደግሞ ባህሉ እንዳይጠፋ በምጥሩ ወጣቶች ነው። በመንግስት በኩል የኦሮሚያ ባህልና ቱሪዝም ቢሮ ይህ ባህል እንዳይጠፋ በየአመቱ እንዲከበር አስፈላጊውን ድጋፍ ያደርጋል ስሉ የቢሮው ምክትል ኃላፊ አቶ ሁንዴ ከበደ ተናግረዋል። ባህል የአንድ ሕዝብ መገለጫ ነው። እንደ ጉቤና ሽኖዬ ያሉ የኦሮሞ ሕዝብ ማንነት የሚገልጹ ባህላዊ ክንዋኔዎች በዓለም ቅርጽነት ቢመዘገቡ ጥሩ ይመስለናል ስሉ ወጣቶች አስተያየታቸውን ሰጥተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አመሰግናለሁ ፀሐይ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በተከታዩ ቅንብር ደግሞ ወደ ድሬዳዋ እንሻገራለን። በድሬዳዋ ከተማ አንድ ለየት ያለ የቆሻሻ ማብላያ ተከፍተዋል ይለናል። አዲስ ቸኮል ከስፍራው ባጠናቀረልን ተከታዩ ዘገባ ይህ ድርጅት በድሬዳዋ ከተማ በጽዳት ስራ የተሰማሩ ሰዎች የሥራ ዕድልም ፈጥረዋል ይለናል። አዲስ በአሁኑ ሰዓት በአካባቢ ብክለት ግንባር ቀደም ተጠቃሽ የሆነውን የፕላስቲክ ውጤቶችን መልሶ ጥቅም ላይ ለማዋል ጅምር እንቅስቃሴዎች እየተካሄዱ ናቸው። በዚህ ረገድ ለድሬዳዋ ከተማ እንደ መጀመሪያ ሊጠቀስ የሚችለው የተጣሉ የፕላስቲክ ውሃ ኮዳዎችን ወይም በተለምዶ የሃይላንድ ኮዳዎችን መልሶ ጥቅም ላይ የሚያውለው ኤምአይጂ የተባለ ፋብሪካ ተመርቆ ስራ ጀምሯል። የድርጅቱ ባለቤትና ስራ አስኪያጅ የሆነው ወጣት አበበ መንገሻ ፋብሪካው የአካባቢ ብክለትን በመከላከል ረገድ ትርጉም ያለው ሚና እንደሚጫወት ያለውን ተስፋ ይገልጻል። ከአካባቢ ጥበቃ አንጻር ፕላስቲክ ብዙ ጊዜ ቶሎ እንትን አይልም ዲግሬድ አያረግም ና ከዛ አንጻር ረጅም ጊዜ የሚወስድ ስለሆነ ቶሎ ሪሳይክል ካልተደረገ አካባቢ ላይ የሚፈጥረው ብክለት ከፍተኛ ነው። ያንን ከማስወገድ አንጻር ይሄ ፕሮጀክት ትልቅ ጠቀሜታ አለው። የአይላንድ ኮዳዎችን መልሶ ጥቅም ላይ ለማዋል የሚያስችል ደረጃ ላይ በማድረስ ወይም ሪሳይክል በማድረግ ላይ አተኩሮ የሚሰራው የፋብሪካ ምርቶቹን በዋናነት ወደ ውጭ እንደሚልክ ነው አቶ አበበ የሚናገረው። ምርቱንም ዘጠና በመቶ ለዓለም አቀፍ፣ አስር በመቶ ለሀገር ውስጥ ገበያ ለማዋል በሚያስችል የጥራት ደረጃ በመተግበር ለሀገራችን የውጭ ምንዛሬ ለማምጣት ከማስቻሉ ባሻገር ፋብሪካው ግብዓቶቹን በወጣቶችና ሌሎችም ስርዓቶች አማካኝነት ከየአካባቢው የሚሰበስብ በመሆኑ እስከ አስር ሺህ ለሚሆኑ ሰዎች የስራ እድል እንደሚፈጥርና ከድሬዳዋ አልፎ ሀረርና ጅጅጋን ጨምሮ የምስራቅ ኢትዮጵያን የፕላስቲክ ወዳዎች መልሶ ጥቅም ላይ የሚዋል አቅም እንዳለው ነው አቶ አበበ የሚናገረው። አሁን ላይ ከሰላሳ የሚበልጡ ማህበራት ድሬዳዋ ላይ ተቋቁመዋል። ለእኛም እያስረከቡ ነው ያሉት። ይሄ አሁን ላይ ያሉት ናቸው። ወደፊት ደግሞ ከመቶ በላይ ማህበራት ይኖራሉ ተብሎ ይታሰባል በዚህ የስራ እድል ተጠቃሚ የሚሆኑ ማለት ነው ከድሬዳዋ ውጪ ተመሳሳይ አይነት እንቅስቃሴ የሚያደርጉ ወጣቶች የማሳደግ እነሱ አይነት ዝግጅቶች አሉ ዋናው ትልቁ ታርጌታችን ከድሬዳዋ ባሻገር ምስራቅ ኢትዮጵያ ነው ሀረርን ድሬዳዋን ጅግጅጋን አጠቃላይ እንደሚታወቀው ሞቃታማ አካባቢ ነው አካባቢያችን በጣም የፕላስቲክ ቆሻሻዎች የውሃ ኮሪደሮች በጣም ብዙ አሉ። ስለዚህ እነኛን ሁሉ በጋራ የማጽዳትና ከማህበረሰባችን ጋር እጅና ጓንት ሆነን ይህንን ፕሮጀክት የበለጠ ቀጣይነት እንዲኖረው የማድረግ ስራ እየተሰራ ታርጌታችን ምስራቅ ኢትዮጵያ ነው። በአጠቃላይ የማሽኑም ካፓሲቲ ምስራቅ ኢትዮጵያ ላይ ያሉ ቆሻሻዎችን ሙሉ ማጽዳት የፕላስቲክ ኮዳዎችን በመሰብሰብ ስራ ላይ የተሰማሩትም ስራውን በመስራት ተጠቃሚ መሆናቸውን ይገልጻሉ። የሀይላንድ ኮዳዎችንም እየሰበሰብ ትሸጫለሽ? በኪሎ ስድስት ብር ነው የሚሸጥ የምትሸጪው ማለት ነው። በቀን ምን ያህል ኪሎ ትሰበስቢያለሽ? ኪሎ በብዛት አላውቀውም፣ ግን ግማሽ ግማሽ ሰንዘሪና ምናምን ይሆናል። በኪሎ አላውቀውም ገሳምትስ አንድ ሰንዘሪና ማለት በአጎበር ሙሉ ያለው ማለት ነው። አጎበር እሱ ስንት ኪሎ ይይዛል? 43 ኪሎ። ስለዚህ በሳምንት እሱ ሁለት ሁለት ሰበስብ ያለ ስንት ኪሎ ይይዛል እሱ? 43 43 ኪሎ 43 ኪሎ በስድስት የሱን ሁለት ሁለት ሰበስብ በሳምንት ማለት ነው። የዘርፉን አዋጭነት በማየት ከአዲስ ወደዚህ ስራ የገቡ ሰዎችንም አግኝተናል። አባይ በቀል እስኪ ኮዳ እየሰበሰቡ ነው ያገኘሁት። መቼ ጀምረው ነው መሰብሰብ የጀመሩት? አሁን ነው ገና ይህንን የጀመርኩት። የሚሰበሰቡ ሰዎች ሰምተው ነው። ምን ጥቅም አለው? ምን አሉ? ሲለቅም እናሳይ ውጤት አለው። ይለቀም የሚረከቡት ሰዎችን አግኝተዋቸዋል። እዛ እዛ ወደ እዛ አለን ነግርሻለን ስላሉ በቃ ነው የማጠራቅመ የዛሬ አስር ዓመት ገደማ በኢንፎርሜሽን ኮሚኒኬሽን የተመረቀ ወጣት አበበ መንገሻ ተቀጥሮ ሰርቶ እንደማያውቅና ያገኘውን ስራ በመስራትና አጋጣሚዎችንም በአግባቡ በመጠቀም አሁን ከደረሰበት ደረጃ ላይ እንደደረሰ ይናገራል። እኔ ግራጁዌት ያደረጉትኝ በኮምፒተር ኢንጂነሪንግ ነው ከባህር ዳር ዩኒቨርሲቲ። ከዛ ጊዜ ጀምሮ ተቀጥረ ያላቀ በራሴ ስራዎች ላይ ነው የተሰማራት ና ኦልሞስት ብዙ ፕሮጀክቶች ላይ ብዙ ክሊያንቶችን ለማፍራት ችለናል፣ እንደ ድርጅት። ከዛ ጊዜ ጀምሮ የነበረ የጥረት ውጤት ነው አሁን ያያችሁት ፋብሪካ ማለት ነው። አንድ ሰው ከሰራ እና ከጣረ ያልፍለታል ብዬ አስባለሁ። ፋብሪካውን መርቀው የከፈቱት የከተማዋ ከንቲባ ከድርጃዋ ደም ከወጣት አበበና አጋሩ አቤል ጋር ያላቸውን የስራ አገኙነት ያስታውሳሉ። ከወጣትነታቸው ሁለቱ በተለይ አበበና አቤል እየሰሩ ያሉት ዛሬ አይደለም። ምናልባት ለምረቃ ብቻ መጥቼ የከፈትኩኝ ሊመስላቸው ይችላል። ከስር መሰረቱ ሲንቀሳቀሱ ሲሰሩ የነበረው ያኔ ሴቶችና ህጻናቶች ላይ የስራ ሂደት ላይ ወጣት ላይ ሆኜ የኢንጂነር የኮምፒውተር ዝርጋታ የኔትወርክ ዝርጋታዎችን ሲሰሩ የነበረ ሳግዛቸው ነበረ። ወደ ወጣቶችና ስፖርት ኮሚሽንም ስመጣ ደግሞ እነሱም ተከትሎ መጡ። እስቴሽነሪ በማቅረብ ኢቨን ከድሬዳዋ ወጥቶ ሀረር ላይም ጭምር በተለያዩ ዘርፈ ብዙዎች ብዙ ችግሮችን ነው ቀምሶ ያለሁት። እንደገና ወደ ምክትል ከንቲባነት ስመጣ የቦታ ጥያቄ መጣ። ይሄ የቦታ ጥያቄም ደግሞ አንዱ የእነሱን ተከራካሪ የነበርኩኝ ወጣች ስለሆኑ ማግኘት አለባቸው የሚል ወጣት አበበ፣ ወደፊትም ከዚህ የገዘፈ ፋብሪካ በቅርቡ እንደሚያስጀምር ነው የሚናገረው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ እኮ ነው እናመሰግናለሁ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃል የምሽቱ አስተናጋጃቸው አሉላ ከበደ በዚሁ ውስጥ እሰናበታለሁ ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን ሰላም ደህና እደሩ